The voice of a man ጤና ነክ በሆኑ ጉዳዮች ዙሪያ በማህበራዊ ሚዲያ የሚሰራጩ አሉባልታዎች በተለይ የክትባትና የምርምር ስራዎችን ለመስራት እንቅፋት ሆነውብኛል ይላል የአማራ ክልል ጤና ጥበቃ ቢሮ ቢሮ ይህን ያለው በቅርቡ ለጤና ባለሙያዎችና ለጦማሪያን ባዘጋጀው የምክክር መድረክ ላይ ነው። ጦማሪያኑ በበኩላቸው አሉባልታዎች የሚታዩት ከቤተሰብ እቅድ ጋር በተያያዘ ነው። መነሻው ደግሞ በ1999 ዓ ም በተደረገው የህዝብና ቤት ቆጠራ የአማራ ህዝብ ቁጥር መቀነስና የተሰጠው መላምት ማለት ነው አለመተማመኑን የፈጠረው ይላሉ። በአገር አቀፍ ደረጃ የማህፀን በር ካንሰር ቅድመ መከላከል ክትባት በቅርቡ ይጀምራል። አንዳንድ አንድ የባህር ዳር ከተማ ነዋሪዎች ታዲያ ክትባት ጠቃሚ መሆኑን ብናውቅም በማህበራዊ ሚዲያ ከተሰማው ወሬ ተነስተን ምንም አይነት ክትባት አንከተብም እያሉ ነው። የአስቴር ምስጋናው ዘገባ ሁኔታውን ያብራራል። የአማራ ክልል ጤና ጥበቃ ቢሮ ከሰሞኑ በባህር ዳር ከተማ ከጤና ባለሙያዎችና ከጦማሪያን ጋር የውይይት መድረክ አዘጋጅቶ ነበር። ትኩረቱ ደግሞ በጤናው ዘርፍ በተለያዩ ማህበራዊ ሚዲያዎች የሚሰራጨው ተጨባጭ ያልሆነ አሉ ባልታዎችን እንዴት መፍታት ይቻላል የሚል ነበር። ምክንያቱም ቢሮ አገልግሎት መስጠት አልቻለም፣ ህብረተሰቡም ተጠቃሚ አልሆነምና ይላሉ በቢሮ ምክትል ቢሮ ኃላፊ ዶክተር ታሪኩ በላቸው። ለዚህ እንደመነሻ ያቀረቡት ደግሞ ከክትባትና ከምርምር ስራዎች ጋር በተያያዘ በቅርቡ በባህር ዳር ከተማና በባህር ዳር ዙሪያ ወረዳ ጥናት በሚያደርጉ ባለሙያዎች ላይ የደረሰውን የአካል ጉዳት እና የህይወት መጥፋት ነው በተለይ የክትባት አገልግሎት ለመስጠት በህብረተሰቡ ዘንድ ከፍተኛ ጥርጣሬ በመኖሩ በቅርቡ በሀገር አቀፍ ደረጃ ሊጀመር የታቀደውን የማህጸን በር ካንሰር ቅድመ መከላከል ክትባት ላይ እንቅፋት ሳይፈጥር አይቀርም ይላሉ ምክትል ሀላፊው ሰው ያው ጥናትም ለማድረግ ምርምርም ለማድረግ ሲወርድ በተለይ ከቤተሰብ ምጣኔ አገልግሎቱ ጋር ተያይዞ በክልላችን አንዳንድ ቦታ ላይ ፕሮግራሞችን በጥርጣሬ የምናይበት ምክንያቶች አሉ። ይሄ ምን ጥላ ጠላ ክትባት ፕሮግራሙንም በተመሳሳይ መልኩ አንዳንድ ቦታ ላይ በጥርጣሬ እንዲታይ ተደርጓል። ይሄ በጣም አደጋ ነው። የህግ ባለሙያና ጦማሪ የሆነው አቶ ውብሸት ሙላቱ በበኩሉ ለህብረተሰቡ ጥርጣሬ መነሻ የሆነው በተለይ ከቤተሰብ እቅድ ጋር በተያያዘ በ1999 ዓ ም በተደረገው የህዝብና ቤት ቆጠራ የአማራ ህዝብ ቁጥር መቀነስና ለዚህም የተሰጠው የተሳሳተ መላምት ነው ይላል። በክትባት ለምሳሌ ሁሉም ሴቶች ቢወስዱ ጥሩ ነው ወደ ፋሚሊ ፕላኒንግ ስንመጣ ግን የአማራ ህዝብ ላይ እየተደረገው እኛ ብቻ ሳልሆን 1999 የህዝብና ቤት ቆጠራ ላይ ሁሉ የታወቀ ነው። የታወቀ ነው ማለት ቁጥሩ እንግዲህ ለምን ቀነሰ ሲባል ያ ወደ 2.5 ሚሊየን ህዝብ ይሄን ያክል ህዝብ እንዴት አነሰ ሲባል አንደኛው በኤችአይቪ ኤድስ ነው ተባለ። እንግዲህ ይሄ የህዝብና ቤት ቆጠራ ኃላፊዋ ሴትዮ የተናገሩት የህዝብ ተወካዮች ምክር ቤት ማለት ነው። ሁለተኛው በፋሚሊ ፕላኒንግ ነው ተባለ። ማለት የተሻለ ንቃት ኑሮት በተሻለ ሁኔታ የቤተሰብ ምጣኔ እቅድ እየተጠቀመ ነው ማለት ነው የአማራ ክልል። ይሄ ግን ሌላ ጉዳት አለ። ለምንድ ነው ጉዳቱ? ብሔርን መሰረት ያደረገ አስተዳደር እና ሁሉ ነገሩ በብሔር ብቻ በሚቃኝ ሀገር ውስጥ አንድኛው ቁጥሩ በዚህ መጠን ዝቅ የሚል ከሆነ ኢን ለሴኩሪቲ ወይም ለደህንነቱ አደጋ ውስጥ ይገባል። እንደውም ብዙ ሰዎች የሚሉት የአማራ ላይ የዘር ማጥፋት የሚመስል ተፈጽሟል ሲባል በዚህ መንገድ ሶሳይቲው የቁጥሩ እንዲገደብ ከተደረገ እና ሌላው ደግሞ እያደገ ከሄደ የድጎማ የሚደረግልሽ በዚህ ነው፣ ስልጣን ክፍፍል የምታደርጊው በዚህ ነው። እንደው ምንም የማይደረግ ነገር ሁሉ የለም። ኢቭን ጦርነትን ቢመጣ እንኳን መከላከል ሁሉ አትችል። ሶ፣ ያ ሁሉ ስጋት ፈጠረ ማለት ነው። የውይይቱ ማሳረጊያ የሆነው ሳይንሳዊ የሆኑ መረጃዎችን በተመለከተ ጦማሪያን ከጤና ባለሙያዎች ጋር በመነጋገር ከአሉባልታ የጸዳ፣ ታማኝነት ያለውና የህብረተሰቡን ጤና ሊጠብቅ በሚችሉ መረጃዎች ላይ በጋራ መስራት እንዳለባቸው ተስማምተዋል። የተግባባንበትም ይህ ያለንን መረጃዎች ወደ አንድ እናምጣ፣ ጥናት የሚያስፈልጋቸው አካባቢዎችና ፕሮግራሞች ላይ ጥናት ይጠና፣ በዛ መሰረት እየተወያየን በውይይት እያዳበርን ፕሮግራሙ ላይ ያሉ የአቀራረብ ችግሮች ካሉ እነሱ መቅረፍ፣ አሉባልታዎች ከሆኑ ደግሞ አሉባልታዎችን በመረጃ በተደገፈ መልኩ ማረም ማስተካከል ያስፈልጋል የሚል ይህ በእንዲህ እንዳለ ክትባትን በተመለከተ በህብረተሰቡ ዘንድ መሬት ላይ ያለውን እውነታ ለመረዳት አንዳንድ የባህር ዳር ከተማ ነዋሪዎችን ጠየቁ። ሁሉም በጥርጣሬ አይን እንደሚያዩት ገለጹልኝ። አንዳንዶቹም አንከተብም የሚል ጽኑ አቋም ይዘዋል። ያየሽ መኮንን ክትባት አስፈላጊ እንደሆነ አውቃለሁ፣ ግን አሁን ባለው ሁኔታና ተከስቶ በነበረው አንዳንድ አጋጣሚ የሆነ ውስጤ ጥርጣሬ እያደረበት ነው። እሱን እውነታ እንዴት ማወቅ እንደሚቻል አይ ዶንት ኖ ነው። እሱ ትንሽ ችግር ይፈጣል እንጂ ክትባት አስፈላጊ ነው። ምንድን ምንድነው የተፈጠረው ችግር? ጥርጣሬስ እየከተተሽ ምንድነው? ለምሳሌ ዝም ብሎ በወሬ ደረጃ ሴቶችን ሊያመክን የሚችል ክትባት እየተሰጠ ነው ተብሎ ይወራል። ከጤና ቢሮ ትክክለኛ የሆነ መረጃ ይዞ የወጣ ባለሙያ ከሆነ እሱን ማረጋገጥ እፈልጋለሁ። እንደገና ደግሞ ለምሳሌ ማወቃቸው ባለሙያዎች ከሆኑ እነሱንም ላምናቸው እችላለሁ። አዲስ ፊት ከሆነ የበለጠ ጥርጣሬን እንዲጨምር ያደርገዋል። ማህበረሰቡ መጠራጠሩን ባልቃወመውም ግን እነዚህን ነገሮች እርግጠኛ የሚሆንበትን መንገድ እየፈጠረ ማረጋገጥ እየቻለ ክትባቱ ባያልፈው ጥሩ ነው። ስለ ክትባት ብዙ ጊዜ አሁን አንዳንድ ወሬ ላይ የምንሰማው የአማራ ክልል ህዝብ ቁጥር ለመቀነስ የሚባሉ አንዳንድ ወሬዎች ስላሉ በዛ የተነሳ ክትባት እኔ ብዙም ባል መከተብ አልፈልግም አሁን ቢመጣ ክትባት እራሱ ለዚህ ደግሞ የክልሉ ጤና ጥበቃ ቢሮ ምክትል ቢሮ ኃላፊ አቶ ብዙዋየው ጋሻው መልእክት አላቸው። ያው እኛ ከህብረተሰቡ የወጣን ልጆች ሆነን ተቋም እንድንመራ በታሪክ አጋጣሚ ኃላፊነቱን ወስደን ተቀምጠናል። ስለዚህ ህብረተሰቡ በተለይ ከጤና ጋር የይዘን የምንሰራቸውን ስራዎች በየትኛውም መንገድ ተቋሙ የሚሰጠውን አቅጣጫ ተቋሙ በዚህ መንገድ ይህንን ስራ ልንሰራ ነው ብሎ ሲያስብና ሲነሳ መተባበር ማገዝ እና ተጠቃሚ መሆን መቻል አለበት። ጥያቄዎች ካሉ በግልጽ ተቋሙን መጠየቅ፣ ተቋሙ ያሉ ብዥታዎችን ሳይንሳዊ በሆነ መንገድ ትክክል ከሆኑ ትክክል ነው ይላል፣ ትክክል ካልሆኑ ደግሞ ትክክል አይደለም ብሎ እነዛን ያርማል። የማህፀን በር ካንሰር ቅድመ መከላከል ክትባት በሀገር አቀፍ ደረጃ በቅርቡ በመላ ሀገሪቱ በሁሉም የጤና ተቋማት መሰጠት ይጀምራል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር 没有